ሰላም እንደምን አምሽታችኋል! የጋቢና ተከታታዮች የዕለተረቡ ሚያዝያ 13 2013 ዓ ም ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። ድምፃችን ለማሰማት ወትን ያው አደባባይ ላይ ድምጣችን አሰምተናል። የቋንቋ ማንነትን መሰረት ባደረጉ ጥቃቶች በኢትዮጵያ የተለያዩ አካባቢዎች የሚፈጸሙ ግድያዎችና እንግልቶች እንዲቆሙ የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች እንደቀጠሉ ናቸው። ያብይ ርዕሳችን ነው። ለምሳሌ ባለፈው ዓመት አሜሪካ ስታይ 185 ዶላር በፓውንድ ነው ይሸጥ ነው፣ 47 ዶላር በኪሎ ነው። ይሄ ማለት ለኢትዮጵያ ቡና የተከፈለ ትልቅ ዋጋ ነው። የቡና ናሙናዎች ጣዕምና ጥራት አወዳድሮ የሚሸልመው ውድድር በኢትዮጵያ እየተካሄደ ይገኛል። በዩናይትድ ስቴትስ የልማት ተራዱ አስተባባሪነት የሚካሄደውን ውድድር አስመልክቶ የድርጅቱ ከፍተኛ አቅም ግንባታ ኃላፊ የሆነችውን ቅድስት ሙሉጌታን አናግረናታል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ሀብታሙ ስዩም አመሰግናለሁ ስመኝሽ። እንደ አውሮፓውያን አቆጣጠር በ2030 ዓ ም 27 አባል አገሮቹ ወደ ከባቢ አየር የሚለቁትን በካይ ካርቦን በ55 በመቶ ለመቀነስ መስማማታቸውን የአውሮፓ ህብረት በዛሬ ዕለት አስታውቋል። ውሳኔው ህብረቱ ከሌላ 20 ዓመታት በኋላ በ2050 ዓ ም ከካርቦን ብክለት የነፃ አህጉር ለመሆን የያዘውን ትልቅ ግብ አካል መሆኑም ተመልክተዋል። የአውሮፓ ኮሚሽን ፕሬዚደንት እርሱላ ቫንደርሊን ስምምነቱ ህብረቱን ከበካይ ጋዝ ነጻ ለማድረግ በሚያግዘው ውልድ በአረንጓዴ ጎዳና ላይ እንዲጓዝ ያደርገዋል ብለዋል። ለልጆቻችንና ለልጅ ልጆቻችን የምንገነባው የማይታጠፍ ቃል ኪዳን ነው ሲሉም አክለዋል ኮሚሽነሯ። በሌላ ተያያዥ ዜና የቻይናው ፕሬዚደንት ዢ ጂንፒንግ በዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በተዘጋጀው ዓለም አቀፍ የአየር ንብረት ጉባኤ ላይ በነገው ዕለት ንግግር የሚያሰሙ መሆናቸው ተገልጸዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁ ጁንየንግ በዛሬው ዕለት በጽሁፍ ባወጡት መግለጫ ፕሬዚደንት ዢ እርሳቸው አስፈላጊ ያሉትን ንግግር እንደሚያሰሙ አመላክተዋል። ዢ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን እና የሩሲያውን ፕሬዚደንት ቭላድሚር ፑቲንን ጨምሮ ለሁለት ቀናቱ ጉባኤ በፕሬዚደንት ባይደን ከተጋበዙ አርባ የዓለም ሰዎች መካከል አንዱ ናቸው። የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን የቀድሞ የፖሊስ መኮንን ዴሪክ ሾብን በጆርጅ ፍሎይድ ሞት ጥፋተኛ ሆኖ የተገኘበትን ከህዝብ የተውጣጡ ለዳኝነቱ የተመረጡ የብይን ሰጪ አባላት ያሳለፉትን ውሳኔ በመደገፍ ሌሎች መሰል አስተያየት የሰጡ ወገኖችን ተቀላቅለዋል። በጆርጅ ፍሎይድ ግድያ በእጅጉ ተረብሸን ነበር። እናም የተሰጠውን የፍርድ ብያኔ በአውንታን የተቀበል ነው። በዛሬው ምሽት የጆርጅ ፍሎይድን ቤተሰቦች አስባቸዋለሁ ሲሉ ነበረ ጆንሰን ትናንት ማምሻው ላይ በትዊተር አማካኝነት ባስተላለፉት አስተያየት ሀሳባቸው መሆናቸውን የገለጹት የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካማላ ሃሪስም የፍርድ ውሳኔው ይፋ ከተደረገ ጥቂት ሰዓታት በኋላ ለመላው አሜሪካ ህዝብ በቴሌቪዥን የተላለፈ ንግግር አሰምተዋል። ዛሬ የፎይታ ትንፋሽ እንተነፍሳለን ብለዋል። ምክትል ፕሬዚደንት ሃሪስ የፍትህ ልኬት ከፍትህ እኩልነት ጋር አንድ አይደለም። የግድ ስርዓቱን ማሻሻል አለብን ብለዋል። የፍርዱ ብያኔ ከተሰማ በኋላ የፍሎይድን ቤተሰቦች በስልክ ደውለው ያነጋገሩት ጆ ባይደን በበኩላቸው ባሰሙት ንግግር ዩናይትድ ስቴትስ ውስጥ ስርዓት ውስጥ የተንሰራፋ ዘረኝነት በሀገራችን ማንነት ላይ አንዳች አዳፋ ኑሯል ነበር ያሉት። በአፍጋኒስታን ተፋላሚ ወገኖች መካከል እስካሁን ላልሰምረው የሰላም ድርድር አዘጋጆቹ አንዳች ጉልበት ይቸራል በሚል ተስፋ ያሳደሩበት በርካታ ሀገሮች የሚሳተፉበት ጉባኤ ለሌላ ጊዜ መተላለፉን የተባበሩት መንግስታት ድርጅት ዛሬ አስታውቋል። ዩናይትድ ስቴትስ ባቀረበችው ሀሳብ ቱርክ፣ ኳታርና የተባበሩት መንግስታት ያቀዱት ለአስር ቀናት የሚዘልቅ ጉባኤ ከፊታችን ቅዳሜ አንስተው ኢስታንቡል ላይ ሊካሄድ ነበር የታሰበው። በቅርቡ የተከሰቱ አንዳንድ ጉዳዮችን ከግምት በማስገባትና ከፓርቲዎች ጋር ሰፊ ምክክር ከተደረገ በኋላ ጉባኤውን ትርጉም ያለው ውጤት ለማግኘት ይበልጥ ተመራጭ ወደሆነ ሌላ መቼ ጊዜ እንዲተላለፍ ስምምነት ላይ ተደርሰዋል ሲሉ ሲሉ አዘጋጆቹ በጋራ በወጡት መግለጫ ይፋ አድርገዋል። ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅት ዜናዎቻችን እንለፍ። በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያዎችና ጥቃቶች የሚያወግዙ እንዲሁም ፍትህን የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ዛሬም ቀጥለዋል። ባህር ዳር ከተማ ውስጥ ሁለተኛ ቀኑን በያዘው በዚህ ተቃውሞ የንግድ አገልግሎት ሰጪ ተቋማት ዝግ ሲሆኑ እንቅስቃሴን የመገደብ አድማም ተካሂዷል። የአማራ ክልል መንግስት ትላንት በሰጠው መግለጫ የንግድ ተቋማትን መዝጋትና የእንቅስቃሴ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲል አሳስቧል። ባህር ዳር ላይ የተካሄደውን ሰልፍ የተከታተለችው አስቴር ምስጋናው ተከታዩን ዘገባ ልካለች። እጅግ የበዛ ቁጥር ያላቸው የባህር ዳር ከተማ ነዋሪዎች ዛሬም በድጋሜ ለተቃውሞ አደባባይ የወጡት በአማራ ተወላጆች ላይ በየቦታው ይደርሳል ያሉትን ግድያ ለመቃወም እንደሆነ ይናገራሉ። በተቃውሞ ላይ ካሰሙት ድምጽ መካከልም አማራን በየቦታው መግደል ይቁም፣ የወገኔ ደም ያመኛል፣ መንግሥት በየቦታው ለሚጠፋው የአማራ ደም ትኩረት ይስጥ የሚሉና ሌሎች ቀድሞ በፖለቲካ እንቅስቃሴ ውስጥ ክርክር የሚካሄድባቸውን አቋሞችንም በመፈክር አንጸባርቀዋል። ሁለተኛ ቀኑ በያዘው በባህር ዳሩ የዛሬ ተቃውሞ ትምህርት ቤቶች እና የንግድ አገልግሎት ሰጪ ተቋማት ተዘግተው ውለዋል። የትራንስፖርት አገልግሎትም ጠዋት ላይ ተቋርጦ የነበረ ቢሆንም ረፋዱ ላይ ግን እንደገና ጀምሯል። በተቃውሞ ሰልፉ ላይ ካገኘኋቸው ነዋሪዎች መካከል ሀሳባቸውን ያካፈሉ ነበሩ። ስሜ አብርሃም ይባላል። ሰልፍ ትናንትም ነበረ፣ ዛሬም ነበረ እና ሰልፉ ምንድነው እዛ እኛ አማራ ስለሆነ አማራ በየቦታው እንደዚህ ሲታረድ እንደዚህ ሲፈናቀል ምናምን የእኛ ወገኖች ስለሆኑ ድምጻችን ለማሰማት ወተን ያው አደባባይ ላይ ድምጻችን አሰምተናል እና ይሄ ነገር መንግስት ይህን ነገር አንደርስታንድ አድርጎ አንደርስታንድ ሳያደርገው ቀርቶ አይደለም በእርግጥ ግን ለምንድን ነው መፍትሄ የማይመጣ ሁሌ አማራ እንደዚህ እንደተሰቃየ መኖር አለበት እንደ ነውር እኮ ነው አንድ ዜ በሰሜን አንድ ዜ በመተከል አንድ ዜ በጣዬ እየተባስ እስከ መቼ ነው ይህ ነገር የሚያቆመው እና እኛ በጣም ፊል አድርገናል። ያለንን ነገር በአደባባይ ለመግለጥ ሞክረናል። ሰውም ሰላማዊ በሆነ መልኩ ሀሳቡን ገልጾ አሁን ተበትለናል፣ ወደ የቤታችን ሂደናል። ነገ ደግሞ ያው በየቤቱ ሰው ቁጭ ብሎ እንትኑን እንዲያሰማ ተነጋግረን ተለያይተናል። በልስት ይባላል። ጧት ማለት ሁለት ሰዓት ተኩል ምናምን አካባቢ ጀምሮ ፓፔራስ አካባቢ ነው ሰው የተሰበሰበው። መጀመሪያውኑ እዚያው ላይ አደባባዩ ላይ ቁጭሎ ነበረ፣ ድምፁ ሲያሰማኝ ነበረ። ሰው ጥያቄ የሰው ጥያቄ ምንድን ነው? የሚታረድ በየቦታው የሚታረደው አማራ ደም፣ እያንዳንዱ መንግስት ማለት እያንዳንዱ ባለስልጣን ቆረቆሮ ሊያስቆመው ይገባሉ። ዋና ጥያቄ እና ምንም ግጭት አልነበረም። ጠጠር ድንጋይ እንኳን አልተወረወረም። ሁሉም ሰው ሰላማዊ ነበረ። ሰላማዊ በሆነ መልኩ ነው ድምፁ ሲያሰማ ይቆይ። እና ይሄ ደግሞ ተገቢ ነው። አሁንም ቢሆን መንግስት ይህንን ጉዳይ በየቦታው በመተከል ጉራ ፈርዳ፣ በወለጋ በኦሮሞ የሚደረገው የወንድሞቻችን ግድያ እስካልቆመ ድረስ እያንዳንዱ አማራ ተደራጅቶ ራሱን መጠበቅ መቻል አለበት። ኢትዮጵያ የምትኖረው መጀመሪያውኑ አማራ እንደ አማራ ራሱን አደራጅቶ ሲጠበቅ ብቻ ነው። ከዛ በኋላ ነው ኢትዮጵያ የሚለው ነገር መታሰብ ያለበት እንጂ በየቦታው እየታሰበ በየቦታው እየታረደ ሕፃናት ምን አደረጉ? እናቶች፣ ሴቶች ምን አደረጉ? ይህን ሁሉ እንዲቆም ነው በዋናነት ጥያቄው። አሁንም ቢሆን ይሄ መንግስት በአስቸኳይ መፍትሄ የማይሰጥ ከሆነ ይቀጥላል፣ ይቀጥላል። ባጭሩ ማለት ነው መናገር ሰለማይሰር ፈጥጨ ትናንትናም ዛሬም ያው የወጡበት ምክንያት የአማራ ግድያ ዘርተኮር የሆኑ ነገር እንዲቀር በማለት ድምጻችን ለማሰማት አደባባይ ይወጠላል። ሰሚ ካለን እንግዲህ የቻኑን ያክል ያነው የንግድ ተቋም በሙሉ ተዘግተዋል። አገልግሎት እስከ መቼ እንደሚቀጥል አናቅም። ያለው ነገር እንግዲህ መግዝ መንግስት ትኩረት ሰጦበት እልባት እንዲሰጠ ነው። እንግዲኛ የተለያዩ የህብረተሰብ ክፍሎች በተለይ ወጣቱ በየመንገዱ ድምፁን አሰምቷል። ከየት እስከየት ነበር ግን የእግር ጉዞ ያደረጋል? እና ከቴክስታይል ፓፒረስ ከፓፒረስ እስከ ክልል ምክር ቤት ድረስ ባለው የተጓዝ ነው እንቅስቃሴው። እስከዚ በሌላም ተቋም አለ። ከአዘዋም አንስቶ ተመልሶ ወደ ጊዮርጊስ አደባባይ ሄደ ነው። ካነጋግርኳቸው ወጣቶች መካከል የንግድ አገልግሎት ሰጭ ተቋማትን ሙሉ ለሙሉ መዝጋትና እንቅስቃሴ የመገደብ ተቃውሞ ተገቢ አይደለም ብለው እንደሚያምኑ የገለጹልኛሉ። እየተዘዋወርኩ በተንቀሳቀስኩባቸው ቦታዎች በሙሉ የመንግስት የግለሰብ የንግድ ተቋማት በሙሉ ተዘግተዋል። ከትራንስፖርት ውጭ ሌላ እንቅስቃሴ የለም። የጤና ተቋማትና ትራንስፖርት ነው አሁን በባህር ዳር ከተማ አገልግሎት እየሰጡ ያሉት። እንደዚህ አይነት አድማዎች ትክክል ናቸው፣ ተገቢ ናቸው ብለው ያምናሉ። ቀጣይነት ካለው ከባድ ነው። አግባብ ነው ብዬ አልገምት። ምክንያቱም ሰው የለት የለት የእጅ ወዳፍ የሆነው ኑሮ ነው እየተንቀሳቀሰ ያለ የአንድ ቀን። አሁን ለምሳሌኛ አነስተኛ ሹሮ ቤት ነው ያለን። ብንዘጋ አንድ ቀን፣ ሁለት ቀን ተጎድታ እንሆናለን ግን ድምጻችን አንድ ቀንም ቢሰማልን ቀጣይነት ባይኖሩ ጥሩ ነው። ኤንስ የንግድ ተቋማት መዘጋቱን አልደግፈውም ግን ያው በሀሳብ መስማማታቸውን ለመግለጽ ያህል ነው እንጂ ሰው ያው የዕለት የዕለት እንቅስቃሴውን እየሰራ ተገቢውን የሆነ ጥያቄ ማለት ጥያቄው እንዳለ ሆኖ ስራችን ሳናቋርጥ እየሰራ ብንጠይቅ የተሻለ ነው ብዬ አስባለሁ። ተቃውሟቸው በምን መልኩ ነው የሚሆን? ልክ እንደ ዛሬው የንግድ ተቋማትን መዝጋት ነው ወይስ ደግሞ ሌላ ስትራቴጂ አለ? የንግድ ተቋማት መዘጋቱ ተገቢነት የለውም። ምክንያቱም ሰው ማግኘት ያለበትን ሰርቪስ፣ አገልግሎት እያገኘ ነው ድምፁን ማሰማት ያለበት እንጂ ቤት ውስጥ አድማ ቁጭ ብሎ ካልሰራ በልቶ ማደር የማይችል ሰው አለ። ያ ሰው ስምን ሊሆን ስለዚህ መተዛዘን ያስፈልጋልና ሰልፍ ባለበት ሰዓት መዘጋት አለበት። ሰልፉ ከተጠናቀቀ በኋላ ግን መከፈት ኦን መሆን መቻል አለበት። ቅድም እየመጣ እኛ ዞር ዞር እያልን እያየን ነበረ። ባንኮች በሙሉ ዝግ ናቸው። ምናልባት ከሰዓት ይከፈታሉ ተብሎ ይጠበቃል። አልተከፈቱም አሁን እያየን። ይሄ መሆን የለበትም። የአማራ ክልል የመንግስት ቃል አቀባይ አቶ ግዛቸው ሙሉነህ ትናንት በሰጡት መግለጫ የንግድ ተቋማትን መዝጋትና የእንቅስቃሴ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲሉ አሳስበዋል። የንግድ እንቅስቃሴዎች እንዲቆሙ አንዳንድ ግለሰቦች ፍላጎት እንዳላቸው የምንሰማቸዋሉ። እንዲህ እንዲህ አይነት ነገሮች ጥሩዎች አይደሉም፣ ጥሩዎች አይደሉም። መፍትሄ አይሆንም፣ መፍትሄ አይሆንም። አሁን ብዙ ችግር ነው ያለበት ማህበረሰባችን። በችግር ላይ ችግር እንዳይደረብ የመፍትሄ አካል ሁላችንም የመፍትሄ አካል እየሆንን መሄድ አለብን። የሚል የመጨረሻ መፍትሄው የጋራ አንድነት ማጠናቀር ነው። ይህ መሰመር አለበት። መፍትሄው የውስጥ አንድነታችን አቅማችን መበርታት አለበት፣ መጠናቀር አለበት። የፖለቲካ ልዩነት ሊኖረን ይችላል፣ ነገር ግን በሰላም ጉዳይ አንድ መሆን አለብን። ነገር ግን በአማራ ሕዝብ ጥያቄዎች ላይ አንድ መሆን መቻል አለብን፣ መተባበር አለብን። ሌላ አጀንዳ የለው የክልሉ መንግስት አቶ ግዛቸው ሙሉነህ ትላንት በሰጡት ጋዜጣዊ መግለጫም የክልሉ ህዝብ በተቃውሞ ሰልፎቹ ያነሳቸው ጥያቄዎች ተገቢ መሆናቸውን ገልጸው መንግስትም ለተግባራዊነቱ እንደሚሰራ አረጋግጠዋል። ይህም ሆነ ግን ሰላማዊ ሰልፈኛውም በማይወክሉ ጥቂት አካላትና ግለሰቦች ተገቢ ያልሆኑ መልእክቶችንና ህገወጥ ተግባራት መስተዋላቸውን ገልጸዋል። በሰልፍ ሀሳብ መግለጽ ስሜቱን መግለጽ፣ ለመንግስት መልዕክት ማስተላለፍ ለፌዴራል መንግስትም ለክልሉ መንግስት ህዝብ ነው። ዛሬ የተሰለፉ ወጣቶች ወይም አጠቃላይ ህዝቡ መልእክት ሲያስተላልፍ የነበረው ብዙዎቹ መልዕክቶች ተገቢ ናቸው። መንግስት ወስዶ መስራት አለበት። ይህን እናምናለን። ከዚያ ባሻገር ግን ሰልፉን በደንብ ጥንቃቄ መደረግ ያለበት እነዚህ የጠላት ኃይሎች፣ ቅድም ያልኩት በአራቱም ዳይሬክሽን የወረሩ ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሀል ሀገር ላይ ብጥብጥ ፈጽመው ይህንን ሰልፍ ለማረጋጋት ልዩ ኃይል ሲባል ይህንን ለማረጋጋት የፀጥታ መዋቅር ሲባል የአመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። ሰልፍ ወጥቶ በሰላማዊ መንገድ በአብዛኛው ተጠናቀቀ። መልእክቶችም ጤነኛ ናቸው። በአብዛኛው ይባል እንጂ አንዳንዶቹ መልእክቶች ስብናን የሚነኩ ስምም እየጠራ ሰው የሚሰደብባቸው ነበሩ። ይህ ብቻ አይደለም። ምርጫውን ዴሞክራሲያዊ ከማድረግ ብቻ ነው አማራ ክልልም ሆነ ሌላው ክልል የሚጠቀመው ሕዝብ የሚጠቀመው የሚል እምነት አለ። ይሄ ሆኖ ሲያበቃ ግን አንዳንዶቹ አካባቢዎች ላይ የፓርቲዎችን ሎጎዎች የተለጠፉ ሎጎዎችን አውርዶ መቅደድና ማቃጠል ነበር። ይሄ ጥሩ አይደለም፣ ለማንም አይጠቅመም። ይሄ እንዲህ እንዲህ አይነት ግድፈቶች ካልታረሙ ጥሩ ሊሆኑ አይችሉም ማለት ነው። ስለዚህ እንዲህ እንዲህ አይነት ወጣ ያሉ ነገሮች እንዳይከሰቱ የበለጠ ማኔጅ ማድረግ ያስፈልጋል። ዛሬ በአማራ ክልል ከባህር ዳር በተጨማሪ ደብረ ብርሃን፣ በሰሜን ወሎ ፍላቂት፣ ላሊበላ፣ ጋሸና፣ ኮን እና ሌሎች ከተሞች ውስጥ ሰልፎች መካሄዳቸውን ከተለያዩ ነዋሪዎች ያገኘናቸው መረጃዎች ጠቁመዋል። በሰሜን ሸዋ በተለያዩ አካባቢዎች የተከሰተውን ጥቃት ለማብረድ ኮማንድ ፖስት መቋቋሙን መንግስት ይፋ ማድረጉን መዘገባችን ይታወሳል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህር ዳር አስቴርን ለዘገባው እናመሰግናለን። አድማጮች፣ እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። በርካታ ኢትዮጵያውያን ቡና አብቃይ ገበሬዎች ያቀረቧቸውን የቡና ናሙናዎች ጣዕምና ጥራት አወዳድሮ የሚሸልመው ካፕ ኦፍ ኤክሰለንስ የተሰኘው ውድድር ከሰሞኑ በመከናወን ላይ ይገኛል። በመላው ዓለም ከተደረጉ ተመሳሳይ ይዘት ያላቸው ውድድሮች ጋር ሲነጻጸር በብዛት በርካታ ናሙናዎችን በመመዝገብ ስሙን እየገነባ ያለው ውድድር አምራቾችና ዓለም አቀፍ ገዢዎችን በማገናኘት ረገድ ከፍተኛ ሚና እንደሚኖረው ተነግሯል። ውድድሩ የሚደገፈው በዩናይትድ ስቴትስ የልማት ተራድኦ ዩ ኤስ ኤድ ሲሆን በድርጅቱ ስር ይህንን የቡና ጣም ውድድር በማስተባበር ላይ የምትገኘውን የድርጅቱ ከፍተኛ አቅም ግንባታ ኃላፊ ቅድስት ሙሉጌታን አመሻሹን ሀብታሙ ስዩም በስልክ አግኝቶ በውድድሩ ዙሪያ እናግሯታል። ወደዛው እንለፍ። አመሰግናለሁ። ይሄ ውድድር እንግዲህ ባለፈው አመት ነው ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው። አሁን ለሁለተኛ ዓመት ነው እያካሄድን ያለ ነው። በዚህ አመት አንድ ሺ ስምንት መቶ አርባ ስምንት ሳምፕሎች ተቀብለናል። ይሄም ሌላ የአለም ሪከርድ ነው። ባለፈውም በመጀመሪያ ዓመታችን ትልቅ የአለም ሪከርድ የሰበር ነው ወደ አንድ ሺ አራት መቶ ሳምፕል ተቀብለን፣ ስለዚህ ለሁለተኛ ጊዜ እንደሱ አድርገናል ማለት ነው። ውድድሩን መጀመር ቀድሞኑ ያስፈለገበት ምክንያት ምንድን ነው? በዚህ ውድድር ላይ ቡና አምራቾች በመወዳደራቸው የሚያገኙት ጥቅምስ ምንድን ነው? እንግዲህ ካፕ ኦፍ ኤክሰለንስ በአለም ላይ የታወቀ ትልልቅ ገዢዎችን የሚያሳትፍ ስፔሻሊቲ ማርኬት ላይ ቡና የሚሸጥ ፕላትፎርም ነው። በሙሉ ቡና አብቃይ ሀገሮች ያካሂዳል። ወደ አስራ አንድ ሀገር ይካሄዳል። እዚህ አፍሪካ ውስጥ እንኳን ሩዋንዳ ላይ ቡሩንዲ ውስጥ ተካሂዶ ያውቃል። እኛ እንደ ትልቅ የቡና አምራችነታችን በጣም ብዙ ዘግይተናል። ካፕ ኦፍ ኤክሰለንስን ወደ ኢትዮጵያ ለማምጣት ባለፈው አመት ተሳክቶልን አምጥተናል። ምንድን ነው ጥቅሙ ላልከኝ፣ ይሄ እንግዲህ በጣም ትልልቅ ገዢዎች የሚሳተፉበት ፕላትፎርም ነው። ቡናን በጣም በውድ የሚገዙ ገዢዎች የሚሳተፉበት ጨረታ ነው። ለምሳሌ ባለፈውን አመት ሪከርድ ስታይ መቶ ሰማንያ አምስት ዶላር በፓውንድ ነው ይሸጥ ነው፣ አራት መቶ ሰባት ዶላር በኪሎ ነው። ይሄ ማለት ለኢትዮጵያ ቡና የተከፈለ ትልቅ ዋጋ ነው። እንደዚህ አይነት ዋጋ ሊከፍሉ የሚችሉ ከዚህም በላይ ሊከፍሉ የሚችሉ ገዥዎች የሚሳተፉበት ጨረታ ነው። ስለዚህ ጥቅሙን ላልከኝ ለእኛ አምራቾች በርካታ ገዥዎችን እንደዚህ አይነት የስፔሻሊቲ ማርኬቱ ገዥዎችን የሚያገኙበት ራሳቸውን የሚያስተዋውቁበት አንዱ ገዢ ገዛው እንጂ መቶ ስልሳ ስምንት ባየር ነው የተጨረተው አንዱ ቡና ለመግዛት እነዚህ ሁሉ መቶ ስልሳ ስምንት ባየርስ ቡናውን ወስደው ሳምፕሉን ቀምሰው ምን እንደሆነ ቡናው አውቀው ነው የሚጠብቁት። ጨረታው ላይ ባይሳካላቸው ፕሮዲውሰሮቹን ያገኟቸዋል፣ ያናግሯቸዋል። የእኛም ትልቁ ዓላማ አምራቾቹን፣ ገበሬዎቹን ከነዚህ ገዢዎች ጋር ማገናኘት። ጠቀሜታ አምራቾቹን ከገዢዎች ጋር ማገናኘት፣ የኢትዮጵያን ቡና ፕሮሞት ማድረግ፣ ርካሽ ዋጋ ከሚሸጥበት ደግሞ በጣም ትልቅ ዋጋ እንዲሸጥ ሪብራንድ ማድረግ ነው ትልቁ ጥቅሙ። ቡናውን ቀምሰው ውጤት የሚሰጡት ዳኞች ከየት ከየት የመጡ ናቸው? አንዴ ቡና ናሙና የመጨረሻው ውድድር ደረጃ ላይ እስኪደርስ ምን አይነት ደረጃዎችንስ ማለፍ አለበት? ውድድሩ ሶስት ደረጃ አለው። ፕሪሴሌክሽን፣ ናሽናል ስቴጅ እና ኢንተርናሽናል ስቴጅ እንለዋለን የቅድመ መረጣ የብሔራዊ መድረክ እና የዓለም አቀፍ መድረክ እንለዋለን። እኛ ቅድሚያ መረጣ ላይ ከአንድ ሺ ስምንት መቶ አርባ ስምንት ከተቀበልነው ቡና ውስጥ ቶፕ የተባሉትን መቶ አምሳ መርጠናል። እሱን ከመረጠን በኋላ ናሽናል ስቴጅ እናካሄዳለን። እሱም እዚሁ ሀገር የሚካሄድ ነው። የቶፖቹን አርባዎች እንመርጣለን። ሁለቱ ደረጃዎች እነሱ ናቸው። አሁን በዚህ ሳምንት የጀመርነው የብሔራዊ ደረጃ የምንለው ናሽናል ስቴጅ የምንለው ቀማሾቹ እዚህ ሀገር ማስታወቂያ አውጥተን እኛ የምንፈልገው ሁሉም ቡና አብቃይ አካባቢዎች እንዲወከሉ ነው። ማስታወቂያ እናወጣለን። በመላው ኢትዮጵያ ከድሬዳዋ፣ ከጅማ፣ ከዋሳ ቡና በሚበቅልበት ቦታ ሁሉ ያሉ ሙያቸው ቅምሻ የሆነ ሰዎች እንዲወዳደሩ እናደርጋለን። ፈተና እንፈትናለን። ፈተናውን ያለፉትን ነው የምንወስደው። በተቻለ መጠን ግን ሁሉም አካባቢ እንዲወከል፣ ጣዕሙን የተሻለ የሚያውቁት ሰዎች እንዲወከሉ እናደርጋለን ምክንያቱም የካፕ ኦፍ ኤክሰለንስን ምርጥ የምንለውን ቡና ራሳችን ነው እንመምረጥ ያለብን። አገር ውስጥ ነው የሚካሄደው ሁለቱ ደረጃዎች። ከዛ በኋላ ሶስተኛው ደረጃ ኢንተርናሽናል ስቴጅ የሚባለው የዓለም አቀፍ መድረክ። አሁን ቡናዎቹን ለእኛ ለኢትዮጵያ የተመረጡ ሰባት ከተሞች አሉ። ሁለቱ ጃፓን ናቸው፣ ቻይና ኖርዌይ፣ አውስትሬሊያ እና አሜሪካ እንልካለን። አሁን በሁለት ሳምንት ውስጥ እነዚህ ያለፉትን አርባ ቡናዎች ለእነዚህ የቅምሻ ማዕከላት እንልካለን። እነሱ የተላከላቸውን አርባ ቡና ደረጃ ያወጣሉ። ከአንድ እስከ አርባ ያለውን ደረጃ ደግሞ በገዢዎቹ በኩል ባለው አመለካከት ከአንድ እስከ አርባ ብለው ራንክ ያደርጉታል። እስካሁን ድረስ ከቡና አምራቾች ወይም ከገበሬዎች ያገኛችሁት ምላሽ ምን ይመስላል? ደስተኛ ናቸው በውድድሩ፣ ወይንስ ደግሞ የውድድሩ መንፈስ ያልነካቸው ቦታዎች አሉ የሚል ቅሬታ ቀርቦላችሁ ያውቃል? ምን ያክልስ በኢትዮጵያ ውስጥ በቡና አምራችነት የሚታወቁ ቦታዎች የሚገኙ ናሙናዎችን ለማካተት ጥረት አድርጋችኋል? ይሄ ፕሮጀክት ላለፉት ሁለት ዓመታት በዩ ኤስ ኤድ ገንዘብ ድጋፍ የሚካሄድ ነው። ቡና ስንሰበስብ አራት ሴንተር እንከፍታለን ጅማ፣ አዋሳ፣ ድሬዳዋና አዲስ አበባ የምንላቸውን ለቡና አብቃይ አካባቢዎች ተደራሽ ለማድረግ ለአምራቶቹ እነዚያ አካባቢዎች ሄደን ነው ሳምፕል በንሰበስበው በተቻለ መጠን ከሌላም ወጣ ካለው ከአማራም ክልል ወደ አዲስ አበባ እንዲመጣ እናመቻቻለን። ቡናው በተቻለ መጠን ሳምፕሎች ተወክለው እንዲቀርቡ፣ እንደሱ አይነት ኮምፕሌን እስካሁን አልቀረበም፣ ለማስገባት አልቻልን ምናምን የሚል ምክንያቱም ከቡናና ሻይ ጋርም አብረን ነው የምንሰራው እዛ አካባቢም ያሉ በመንግስት ስትራክቸር ውስጥ ያሉ የቡናና ሻይ ሂሳቦች ሰፖርት ያደርጋሉ። በጣም ሩቅ ያሉትን ሳምፕል ሰብስበው እንዲያመጡ እናደርጋለን። በጠቀሜታው በኩል ካየኸው እንግዲህ ባለፈው ዓመት ሰላሳ ዘጠኝ ቡና ነው የሸጥነው። ሀያ ስምንቱን በካፕ ኦፍ ኤክሰለንስ ኦክሽን ሸጠናል። አስራ አንዱን ደግሞ በናሽናል ዊነር ኦክሽን የሚባል ሸጠናል። በጣም ትልልቅ ዋጋ ነው ያገኙት። የገበሬዎቹን ህይወት ኮምፕሊትሊ የሚለውጥ ገንዘብ ነው ያገኙት። ኦልሞስት አንደኛ የወጣው ሰው ለአንድ ኬሻ አንድ ሚሊዮን ብር አካባቢ ነው የተከፈለው። እና ይሄ ትልቅ ብር በኢትዮጵያ ታይቶ የማይታወቅ ነው። የአሸናፊዎችን ህይወት የለወጠ ነው። ሁለተኛ፣ ሶስተኛ የወጡትን ብታይ መቶ ዶላር ይሸጣል፣ ሰማንያ ዶላር ስልሳም ዶላር ይሸጠዋሉ። እና ትልቅ ለውጥ የሚያመጣ ነው። ከዛ በላይ ደግሞ የጠቀማቸው ምንድን ነው? ገዢዎች እነሱን እየፈለጉ መምጣት ጀመሩ። በእኛም በኩል ራሱ አንደኛ የወጣውን ሁለተኛ የወጣውን እንደዚህ ማግኘት እንፈልጋለን የሚ ብዙ ጥያቄዎች ነው የሚቀርቡልን። በራሳቸውም በኩል ብዙ ጥያቄ እንደሚቀርብላቸው ነው የሚነግሩት። ምክንያቱም ከጨረታው በፊት እኛ የምንሰራው አርባዎቹን አሸናፊ አምራቾች ማስተዋወቅ ነው እና የካፕ ኦፍ ኤክሰለንስ ፕላትፎርም ላይ ስለነሱ ነው የምንጽፈው ለሚቀጥሉት ቅምሻውን ከጨረስን ለስድስት ሳምንታት አርባዎቹን ማስተዋወቅ ነው የምንጀምረው እና ጥሩ ማስታወቂያ ነው ለነሱ እና ህይወታቸውን የሚለውጥ ነገር ነው። የዚህ ዙር አሸናፊዎች መቼን የሚለዩት መቼን የሚታወቁት የዚህ ውድድር አሸናፊዎች? አሁን የመጨረሻ ቀን የዚህን ስቴጅ የምንቀምሰው የአሁኑ አርብ ነው። ሁለት ደረጃዎች ያልፋል የመጨረሻውን ውጤት ከማሳወቃችን በፊት ስለዚህ ከኤፕሪል ሀያ ዘጠኝ ድረስ ቶፕ አርባዎቹ እናሳወቃለን። እጅግ በጣም አመሰግናለሁ ቅድስት ሙሉጌታ ከካፕ ኦፍ ኤክሰለንስ ስለተሰኘው የቡና ጣዕም ውድድር ስለነገርሽን ስለአብራራሽ ልን በአድማጮች ስም ከልባ አመሰግናለሁ። መልካም ጊዜ ሰልግ መልካም ምሽት ይሁንልሽ። አመሰግናለሁ እኔም ስለሰጣችሁን ጊዜ። ሀብታሙንና እንግዳውን ቅድስት ሙሉጌታን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ከአንድ ዓመት በፊት በኮሮና ወረርሽኝ ምክንያት በዩናይትድ ስቴትስ የሚገኙ ትምህርት ቤቶች ሲዘጉ ኒውዮርክ ግዛት ውስጥ የሚገኝ አንድ ሁለተኛ ደረጃ ትምህርት ቤት የቅርብ እርዳታ የሚያስፈልጋቸውን ተማሪዎች የሚያግዝ አንድ ድህረ ገጽ በመክፈት ሲረዳ ቆይቷል። ኤሌና ወልፍ ይህን ጥረት ተከታትላ የላከችው ዘገባ እንደሚከተለው ተቀናብሯል። በኮቪድ-19 ወረርሽኝ ምክንያት በኒውዮርክ የሚገኙ ትምህርት ቤቶች የመማር ማስተማር ሂደቱ በኢንተርኔት እንዲሆን ሲወስኑ ስታይቨንሰንት የተሰኘው ሁለተኛ ደረጃ ትምህርት ቤት ተማሪ የነበረው ክርስቲያኑ ኖይኒ ወንድሙ ምን ያክል ለመላመድ እንደተቸገረ አስተዋለ። ወንድሞቼ 12 እና 10 ዓመት ዕድሜ ያላቸው ናቸው። ከቤት ሆነው ነው የሚማሩት። ነገር ግን በአካል ሊሰጥ የነበረውን ትምህርት ወደ ድረገጽ ትምህርት ሲቀየር ለመልመድ በጣም ተቸግረው ነበረ። ክርስቲያን የሚኖረው ብሩክሊን ተብሎ በሚጠራው ዝቅተኛ ኑሮ ያላቸው ሰዎች በሚኖሩበት አካባቢ ሲሆን በዚያ የሚኖሩ በርካታ ቤተሰቦች የግል አስተማሪ ለመቅጠር ቀርቶ በአሜሪካን አገር ቀላል የሚባሉትን እንደ ኢንተርኔት አገልግሎትና አይፓድ የመሳሰሉ ቁሳቁሶችን የማግኘት አቅም የላቸውም። ይህን ያስተዋሉት ክርስቲያንና የክፍል ጓደኞቹ ለችግሩ መፍትሄ ማምጣት እንደሚችሉ አሰቡ። ለማህበረሰባችን የሆነ ነገር ማድረግ ፈለግን። በዛ ላይ ደግሞ ማንሃተን ከተማ ውስጥ ልዩ ድጋፍ የሚደረግለት ትምህርት ቤት ውስጥ እንደ መማራችን መጠን እኛ የምናገኘውን ድጋፍ ተጠቅመን ሌሎች እንደኛ የሚረዳቸው ለሌላቸው ተማሪዎች የሚጠቅም ነገር ማድረግ አሰብን። ይህ ሀሳብ ነው እንግዲህ ኤዲዮኮቭ ለተሰኘው ድህረ ገጽ መፈጠር መነሻ የሆነው። የሁለተኛ ደረጃ ተማሪዎቹ የፈጠሩት ይህ ድረ ገጽ በትምህርታቸው ደካማ የሆኑ ሕጻናት አስጠኝና በትምህርታቸው አጋዥ ተማሪዎችን ከከተማዋ የተለያዩ ሁለተኛ ደረጃ ትምህርት ቤቶች በነጻ እንዲያገኙ የሚያስችል ነው። በዚህ ወላጆች ምን ያክል ደስተኛ እንደሆኑ የወላጆች አስተባባሪ የሆነችው ሜጋን ዴማርኪስ ትገልጻለች። አስተባባሪዎቹ በጣም ጎበዞች ነበሩ። በቅድሚያ ልጆቹም እንደሚያስፈልጋቸው ለማወቅና ከልጁ ፍላጎት ጋር ከሚሄድ አስጠኝ ጋር ለመገናኘት የመረጃ መጠየቂያ ቅጽ አዘጋጁ። ለምሳሌ ህዝቅኤል በሂሳብ እጅግ ጎበዝ ከመሆኑ በተጨማሪ በልዕለ ሀያላን የተጻፉ መጽሐፍትን በሙሉ ያውቃል። ስለዚህ በዛ በኩል በቀላሉ ከልጆቹ ጋር መግባባት ይቻላል። ተማሪዎች ብቻ አይደሉም፣ ለማህበረሰቡ የአቅማቸውን ማድረግ እንዳለባቸው የሚያስቡት ወላጆችም በማህበረሰባቸው ውስጥ ያለውን ችግር እንዴት መፍታት እንዳለባቸው እየተማሩ መሆናቸውን ሜጋን ጨምራ ታስረዳለች። ሁልጊዜ ፖለቲከኞች ወይም የመንግስት አካላት ብቻ እንዲያስቡልን መጠበቅ አንችልም አይደል? በተወሰነ መልኩ ኑሮን ለማሸነፍና እራሳችንን ለመቻል መጣር አለብን። ስለዚህ ይሄ የጥናት መርሃ ግብር ከነበረው ከፍተኛ ፍላጎት የመነጨ መፍትሄ ነው፣ ደግሞም እየቀጠለ ይሄዳል። ሜጋን እንዳለችው ፕሮግራሙ ቀጥሏል። ኤዱኮቭ ድኅረ ገጽ ለመጀመሪያ ጊዜ አገልግሎት መስጠት ከጀመረ በኋላ በርካታ ተመሳሳይ አገልግሎት የሚሰጡ የትስስር መድረኮች በወረርሽኝ ወቅት ተፈጥረዋል። ክርስቲያን በዚህ ደስተኛ ነው። በጣም የሚያስደስቱና ልጆች በጣም መሻሻል እያሳዩ እንደሆነ የሚገልጹ ምላሾች ናቸው የሚደርሱን። ልጆች በትምህርታቸው መጀመሪያ ላይ ከነበሩት በጣም ተሻሽለው ሳያቸው በጣም ያስደስተኛል። ኤሊና ወልፍ ከኒውዮርክ ለላከችው ዘገባ This is Manny Sheikoia, for Fairfax, Virginia. የነበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮ የቆየው ኤልያስ አስማር እና እኔም ሳስተናግዳችሁ ያምሻወት ስመኝሽ የቆየነን፣ ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም